የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ፂዮን ግርማ ነኝ። ለዛሬ የህዳር 28 2011 ዓ ም ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተወያዩ። ይህ አቧራና አድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ጫማችን ላይ አቧራ እየያዝን ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ፣ ስሞታ ብቻ ነበር የሚሰማው። አጠቃላይ ውይይቱን የያዘ ዘገባ ይዘን እንመለሳለን። የሰማያዊ ፓርቲ መግለጫን የሚዳስስም ዘገባ ይዘናል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለሥልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው። ዝርዝሩን እንመለስበታለን። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት ያደረጉትን ስምምነትም እንቃኛለን። በህገ ወጡ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ጉዳይም በዘገባ አካተናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለው። የሰላም ንግግሮቹን አስመልክቶ መንግሥት ምን ያህል ቁርጠኛ እንደሆነ ያለንን አስተያየትና ውሳኔ ዛሬ እንሰጣለን ብለዋል። የሁቱ አማጽያን ከዚያኛው ወገን ጋር ንግግሮችን የማካሄድ ችግር የለብንም። መንግሥት ግን በስቶክሆልም ስዊድን ንግግሮች የሚሳተፈው ከልብ ይሁን አይሁን፣ በነገው ዕለት ውሳኔያችንን እንገልጻለን ሲሉ የሽምቅ ተዋጊዎቹ ቃል አቀባይ በአረበኛ ቋንቋ ለሚሰራጭ የቴሌቪዥን ጣቢያ ተናግረዋል። በተባበሩት መንግሥታት ድርጅት አማካኝነት የተዘጋጀው የየመኑ የሰላም ንግግር የተጀመረው በትላንትናው ዕለት መሆኑም ይታወቃል። ፕሬዚዳንት ዶናልድ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖሬትን በተባበሩት መንግስታት አዲሷ የአሜሪካ አምባሳደር እንዲሆኑ በእጩነት አቅርቤያለሁ አሉ። የያዝነው የአውሮፓውያኑ አመት ሲገባደድ ስራቸውን እንደሚያስረክቡ ባለፈው ጥቅምት ያሳወቁትን የወቅቷን አምባሳደር ኒኪ ሄለን ይሆናል የሚተኩት ተብሏል። ፕሬዚዳንት ዶናልድ ትራምፕ ዛሬ ጠዋት በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ ሄዘር ኖሬት ከፍተኛ ችሎታ ያላት፣ ፈጣን ምላሽ መስጠት የምትችል ብልህ ሰውናት በሁሉም ወገን ከበሬታ የምታገኝ ይመስለኛል ብለዋል። የቀድሞዋ ጋዜጠኛ ኖሬት ሹመቱን ከተቀበሉ ለማጽደቅ በሴኔቱ ፊት ሲቀርቡና ስለ ዲፕሎማሲና ፖለቲካዊ ጉዳዮች እውቀት ያላቸው ስለመሆኑ ከባድ ጥያቄዎች ይቀርቡላቸው ተብሏል ይጠበቃል። ሰማያዊው ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም አለ። ሰላምና በማናጋት የመንግስትና የገዢ ፓርቲ ባለስልጣናት የነበሩ የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋና ተዋናይ ናቸው ሲልም ከሷል። የጀርመኗ ቻንስለር አንጌላ መርከል የክርስቲያን ዲሞክራሲያዊ ህብረት ፓርቲያቸው ለ18 ዓመት ከመሩ በኋላ ዛሬ ተነስተዋል። መርከል ዲዩ ሃምቡርግ ባካሄደው ጉባኤ ላይ ባደረጉት የስንብት ንግግር የስራ ባልደረቦቻቸውንና ረዳቶቻቸውን አመስግነዋል። ፓርቲያቸው በአንድ ግለሰብ የተመራ ሳይሆን አባላቱ ሁሉ በአንድነት ባበረከቱት አስተዋጽኦ ሲንቀሳቀስ እንደቆየ ማስረድተዋል። ከስድስት ዓመታት በፊት ኤርትራ ከሱዳን ጋር የምትዋሰንበትን ድንበር ለማቋረጥ ከሞከረች በኋላ የተሰወረችው የኪያም አሊ አብዱ ቤተሰብ የት እንዳለች እየጠየቀ ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Gabina VOA. Yeah, Gabina was watching it at Lal, Siongorman, Abran, Cadmus, and Sugar. Gabina VOA. Let's cross boundaries together. ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እያጋጠሙ ያሉ ፈተናዎችም በቤት እድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጥረዋል። ጠቅላይ ሚኒስትሩ እየታየ ያለው ጩኸትና አቧራ ኢትዮጵያ ውስጥ መታደስ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተወያይተዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በእድሳት ላይ የሚገኘው የጠቅላይ ሚኒስትር ጽፈት ቤት አዲስ ገጽታ ልዩ ውበት ተጎናጽፏል። በዚያ ጽፈት ቤት ውስጥ ዛሬ እንደ ትናንት፣ ዘንድሮም እንዳምና አይደለም። በልዩ ልዩ የሥራ አጋጣሚዎች የበፊቱን ጽፈት ቤት የማየት እድል ያጋጠመው የዚህ ዘገባ አቅራቢም ይህንኑ ተመልክቷል። ይህ እድሳትና የተገኘ ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል። ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከእነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽህፈት ቤታቸው ቅጥር ግቢ የተገናኙት የእድሳቱን ሂደት የሚያማርሩ እንደነበሩ አስታውሰዋል። የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ፣ አቧራው ጩኸቱ፣ በጣም ረባሽ ስለሆነ ቢሮ የሚሰራበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምፅ ይረበሻሉ። ምንድን ነው ይሄ አቧራ አያበቃም ወይ? ይህ አቧራና ድሳት የበለጠ ችግር አመጣብን፣ ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ ስሞታ ብቻ ነበር የሚሰማው። በኢትዮጵያ እያጋጠሙ ያሉ ፈተናዎችንም ታዲያ በቤት እድሳት ወቅት ከሚያጋጠሙት ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሀሳብ እዚህም እዚያም የሚደመጠው ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ፣ ድምፅ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት ውብ የሆነች ኢትዮጵያን ለናንተ እንደምናስረክብ በእርግጠኝነት እነግራችኋለሁ። የቤት መፍረስ ድምጸት መሰማት እዚህም እዚያም ጩኸት ማየት ለእኛ በእጅጉ ያበረታናል። እንደዛ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም ተግዳሮቱ የሚያጋጥሙን ፈተናዎች ይበልጥ ጠንክረን ህልማችን እንድናሳካ የሚያስችለን፣ እንዳንተኛ የሚያደርገን፣ ህብረታችን የሚያጠናክር መልካም ሀሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምሰሙት ረብሽ አሁን የምሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል፣ ያሳንሳል የሚል ሀሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም፣ አይገባትም። መጥበብ ውድቀት ስለሆነ፣ ማነስ ውድቀት ስለሆነ ለእኛ የሚያስፈልገን መስፋት ነው። ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት ዕድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ። እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን፣ ይሳካልናል። ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። ከእንግዲህ በኋላ ኢትዮጵያን ወደ ኋላ መመለስ የሚችል ኃይል የለም። ግን እንደሚታደስ ቤት አቧራ ልታዩ ትችላላችሁ። እንደሚታደስ ቤት እዚህም እዚያም ድምፅ ሊሰማ ይችላል። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው። መቆሸሽም ዋጋ ነው። መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት፣ ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው። በመስከረም አካባቢ ተጠናቆ ለሕዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። ሁለት መቶ አርባ ሁለት መቶ አምሳ የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሔር ብሔረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ ይመለስበት ይሆናል። የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል። የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከእነዚህ አንዷ ናት። በጣም ነው ደስ ያለኝ። በጣም ስሜትን እንደዚህ ቃላት ያጥረኛል ለመግለጽ። በጣም ነው ደስ ያለኝ። በቃ ሁሉን ነገር ሳየው በጣም ደስ ይላል እሱንም ስላገኘ ነው ስላየ ነው እና ብዙ ትምህርትም ሰጥቶናል። ለራሳችን እና በቤተሰብ መስሎ በጣም ትልቅ ትምህርትን ይሰጣል። እኛም ደግሞ ሄደን ይህን ትምህርት እዛ ላሉ ጓደኞቻችን፣ ለጎረቤት ሰው በአቅራቢያ ላለው ለሰፈር ሰው ሁሉ ማስተላለፍ አለብን። እንዳለብንም ተገንዝብ ያለው ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ። ምንድነው የምትወጂው ስለ ዶክተር አብይ ስለ ጠቅላይ ሚኒስትር አብይ እሱ ማለት ዶክተር አብይ በቃ እንዴት እንደምገልጸው እራሱ በጣም በጣም ጥሩ ሰው ነው። ለሀገሩ በጣም ብዙ ነገር ሰርቷል። ሰላም፣ መቻቻል፣ ሁሉን ነገር አሳይቶናል። ሁሉን ነገር ፍቅር፣ መደመርን፣ የቋንቋ የባህል የሁሉን ነገር እኩልነት፣ ሁሉን ነገር አሳይቶናል። ዶክተር አብይ በጣም ነው የምንወደው፣ በጣም ነው የምናደንቀው። ከአዲስ አበባ ደጃቸው እንዲራት ትምህርት ቤት የመጣችው የአስራ ሁለተኛ ክፍል ተማሪ ፍሬህይወት አባተ ተመሳሳይ ሀሳብ አንጸባርቃለች። የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይህ ነገር አላፊ እንደሆነ ነገር ይነግረውናል። በጣም ደስ ይላል። ከሀዲያ ዞን ሆሳእና የመጣው አባይነ ሀብቴም ሀሳቡን አካፍሎኛል። ከተናገሩት ነገር የተናገሩት ምሳሌ የቤቱ እንትን መታደስ በጣም ለኛ ትምህርት የሚሰጥ ነው። በጣም ከሱ ትምህርት አግኝቻለሁ። ኢትዮጵያ ሀገራችን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ። ቤቱ እድሳት ላይ ያለ ያው የሚያማርሩ ሰዎች ይኖራሉ። ነገር ግን እድሳቱ ሲያልቅ ለበጎ ነው። ኢትዮጵያ ትለወጣለች ያሉት ማለት ነው። እሱ እንትን በጣም ደስ የሚል መልእክት ነው ያለው። አሁን ደግሞ ጠቅላይ ሚኒስትሩ ጽፈት ቤት የታደሰውን ጎበኛቸው አደለ? ስታየው የበለጠ ምሳሌው ግልጽ ሆነላችሁ። እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ፣ አዎ አሁን ወደፊት ኢትዮጵያ ሀገራችን አሁን ችግር ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል። የባስ ተረድቼዋለሁ። ያን በማየት ማለት ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት። እኔ ወላሂ በጣም ነው ደስ ያለኝ፣ እንደኔ በእነሱ ቦታ ሆኜ እኔም ተገኘው ትልቅ እድል ነው የምለው። እኔ በጣም ራሴን ትን ማለት ነው እዚ መቆጣጠር ነው ያቃተኝ። ቅድም ለምን እንደዚህ ፍሪ ሆኖ ነጻ ሆኖ እኔ ጠቅላይ ሚኒስተር በጣም የሆነ እንትን ትልቅ እንትን ነው የሚመስለኝ። ግን ዶክተር አብይ በጣም ነው ደስ የሚለው። ቀለል ብሎ ሕጻናትን አነጋግሮ አወያይቶ፣ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ የሚለውን ነው። እንግዲህ ኢትዮጵያ ውስጥ አንዳንድ ችግሮች አሁን የሚታዩትን በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት እድሳት ጊዜ ከሚያጋጥሙ ችግሮች ጋር አያይዘዋቸዋል። ዶክተር አብይ አህመድ በምሳሌ ሲያስረዱ ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽሕፈት ቤት በጣም የለወጡትን ተመልክታቸዋል ምሳሌው እንዴት ነው ገላጭ ነው ላንቺ ምሳሌው በትክክል ገላጭ ነው ነው ለምን አሁን በተለያዩ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ ያን ግጭት በቤት እድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው። መጀመሪያ ላይ ያው አዋራ፣ ጫጫታ፣ ረብሻ ይኖራል። ቤት ይስል እስከ ቻክ ድረስ ያለውን በትክክል አስረዳተው የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹሕና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ትክክል ነው። ግልጽና ለህጻናቱ በሚገባ መንገድ እና አሁን ከዚህ ሄደው ህጻናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባቸው ወደ ህጻናት ወደ ትምህርት ቤት ሲመለሱ ልክ ያንን ግንዛቤ የሚያስጨብጡ ይመስለኛል። ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽሕፈት ቤት ጎብኝተዋል። ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽሕፈት ቤቱ በአይናቸው እንደሚያዩ ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም አለ። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩም ዛሬም በስልጣን ላይ የሚገኙ ሰዎች ዋና ተዋናይ ናቸው ሲልም ፓርቲው ከሷል። መንግስት ህግ የማስከበር ስራውን እንዲያጠናክር፣ ህዝቡም እንዲተባበር ጥሪ አቅርበዋል። መለስካቸው አምሃ ዝርዝር አለሁ ሰማዩ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በሀገሪቱ የሰላምና የጸጥታ ሁኔታ ያተኮረ ነው። ገና ከርዕሱ እንደሚታየው አገርን እንደ አገር ለማስቀጠልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምልውና አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል። ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙሃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሑፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይም ቀጠናዎች ተዘዋውረው ባስተዋሉት መሠረት፣ ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተው ነበረ። ላለፉት 30 ቀናት የፓርቲያችን ከፍተኛ አመራሮች ከ15 በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ሥርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው። ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጠላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ አገሪቱ እየተስተዋለ ነው ያለው የህገ ወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህን ህገ ወጥ ድርጊቶች መንግሥት በፌዴራል ደረጃ እየወሰደ ነው ያለውን እርምጃ አጠናክሮና በፍጥነትም በመላ ሀገሪቱ እንዲያከናውን ጥረት ያደርጋል። ሰላምን በማደፍረስና የተለያዩ ህገ ወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጠዋል። ከየትኛውም ወገን ይልቅ በመንግስትና በገዥው ፓርቲ የሥልጣን እርከል ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ሕግ ፊት ለማቅረብ በጋራ እየስሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮቹ ሲዛመቱ እየተሰዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ ይወሱ ዘንድ እንጠይቃለን። ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግሥት ብቻ አልተወም። መላው የኢትዮጵያ ሕዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ thank you መለስካቸውን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት አዲስ አበባ ላይ ባደረጉት ውይይት ትናንትነት ተስማምተዋል። ፓርቲዎቹ ይህንን ስምምነታቸውን ወደ ተግባር ለመቀየር የጋራ ፎረም እንደሚያቋቁሙም ተግባብተዋል። ሙክታር ጀማል ተጨማሪውን አድርሶናል። በአዲስ አበባ ኦሮሞ ባህል ማዕከል የተካሄደው የኦሮሞ ፖለቲካ ድርጅቶች ውይይት ዴሞክራሲያዊ ሽግግር ወቅታዊ የክልሉ ችግር ላይ ያተኮረ ነበር። በዚህ ርዕስ የውይይት መነሻ ጽሑፍ የቀረበ ሲሆን በኢትዮጵያ የለውጥ ሂደት እያጋጠሙ ያሉ ችግሮችን ዘርዝሯል። በጠብ አጫሪዎች ዜጎችን ማፈናቀልና ማጋጨት እንደ ተስተዋለም ተገልጿል። ክልሉን የብጥብጥ አውድማ ለማድረግ የሚሰሩ አካላት መኖሩንም ነው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ያነሱ። ይህንን ፈታኝና የአደጋ ጊዜ ለመሻገር የፖለቲካ ድርጅቶች በጋራ ጉዳይ ላይ ተቀራርበው መነጋገር አስፈላጊ መሆኑም ተነስቷል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ስለሚካሄዱ ሰልፎችም አቶ ለማ ለጉዳዩ እልባት ለመስጠት እየተሰራ መሆኑን ገልጸዋል። እኮ ከነ አከሞቱማ ናኖ ኦሮሚያ ቲከኒ ከመቆፈቶን ተኢ ይመናኑ ለመወሊን ወልቀበት ይህ ችግር የሚፈታው በኦሮሚያ ብሔራዊ ክልል ብቻ ሳይሆን ከሁለት ክልሎች ጋር የሚያያዝ ስለሆነ የፌዴራል መንግሥትም ጣልቃ መግባት ይኖርበታል። ፌዴራል የጸጥታ ኃላፊዎች የመከላከያ ድርሻቸውን ይወጣሉ። በምክክር በጋራ የሕግ የበላይነትን ማስጠበቅ ያስፈልጋል። ዜጎችን የገደሉና ያፈናቀሉትን ለሕግ አቅርቦ የሕግ የበላይነትን ማስከበር ጥቃቱን ከሕዝባችን ላይ ለመመከት ወስነን እየሠራን ነው። ብዙ ውጤቶችም ተገኝተዋል። በዚህ ውይይት የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ጨምሮ ከአስር በላይ የፖለቲካ ድርጅት መሪዎች የተሳተፉበት ሲሆን ለሀገሪቱ ሰላም ማበርከት ይገባናል የሚሏቸው ጉዳዮች ላይ በጋራ ለመስራት ተስማምተዋል። ሰሞኑን በምዕራቡ የሀገሪቷ ክፍል የሚታዩ ግጭቶችና የታጠቁ ቡድኖች እንቅስቃሴ አካባቢውን ወደ አለመረጋጋት እየመራ መሆኑን ተጠቅሶ ህብረተሰቡ ጥያቄዎቹን ሲያቀርብ ድብቅ አጀንዳ ባላቸውና አካባቢውን ማተራመስ ለሚፈልጉ አካላት መጠቀሚያ እንዳይሆን በመድረኩ ላይ ተነስቷል። በውይይቱ ላይ ከተሳተፉት አንዱ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ በሀገር ውስጥ በሰላም መንገድ ለመንቀሳቀስ የተስማሙ ድርጅቶች ህግን ማክበር፣ መንግስት ደግሞ የህግ የበላይነትን ማስጠበቅ ይጠበቅበታልም ብለዋል። በክልሉ ውስጥ ታጥቆ የሚንቀሳቀስ በብዛት ይስተዋላል። የታጣቂዎቹን ማንነት ለመለየት ራሱ በጣም አስቸጋሪ ነው። ይህ እልባት ሊኖረውና ሊቆምም ይገባል። የፖለቲካ ድርጅቶቹ ልዩነታቸውን ለማጥበብ በየጊዜው ተገናኝተው በጋራ ጉዳያቸው እንዲወያዩ የጋራ ፎረም እንዲመሰረት በኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጀዋር መሐመድ የቀረበው ሀሳብ ተቀባይነት አግኝቷል። የኦሮሞ ነጻነት ግንባር ኦነግ እና መንግስት መካከል የተደረገው ስምምነት በፍጥነት ስራ ላይ ውለው የፖለቲካ ውጥረት ለማርገብ እንዲቻል መድረኩ አስገንዝቧል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ድርጅታቸው የጋራ በሆኑ የሕዝብ ጉዳዮች ላይ ተባብሮ ለመስራት ዝግጁ መሆኑንም ገልጸዋል። ወረከነ ዱበ ደቢሱ በርባደን ጅደሙ ለውጡን ወደ ኋላ ለመመለስ ይፈልጋሉ የሚባሉትንም ወገኖች በመተባበር ልንታገላቸው ነው የሚገባው። መንግስት ለዚህ በቂ መረጃ አለሁ ህዝብም የበለጠ መረጃ አለው። እነዚህን እውነታዎች በማጣመር እንዴት ነው ልናስቆማቸው የምንችለው? በውይይቱ ፍጻሜ ላይ የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ የኦነግ ሊቀመንበር አቶ ዳውድ ኢብሳና የኦፍኮ ሊቀመንበር ዶክተር መራራ ጉዲና ተሰብሳቢውን በመወከል የጋራ መግለጫ አውጥተዋል። ህዝቡ የተገኘውን የለውጥ ድል በጋራ እንዲጠብቅም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የጋቢ ነው ቪኦኤ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ። በህገ ወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከሁለት ሺህ በላይ እንደሚሆኑ በታንዛኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የዲያስፖራ ክፍል ምክትል ጸሐፊ አቶ ምስጋናው መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት ላይ መሆናቸውን ነው ለአሜሪካ ድምጽ የገለጹት። አሁንም ኤምባሲው በታንዛኒያ በገሞዮ የሚ ባል ግዛት ውስጥ የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ ሀገራቸው ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጋር እየተሰራ መሆኑንም ገልጿል። ገልሞ ዳዊት ተጨማሪ ዘገባውን አድርሶናል። በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የአገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ህገ ወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከሁለት ሺህ በላይ ኢትዮጵያውያን ታስሮ እንዳሉ ገልጸዋል። አቶ ምዝጋናው መሸሻ ዳሬ ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው። እንግዲህ የታወቀ ነገር ምንድነ እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትርና እዚህ የሀገር ውስጥ ጉዳይ ሚኒስትርን መረጃዎቹን እየሰበሰብን ነው። እኛ አክቹዋሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣን በኋላ እንደሚነግሩን እዚህም አይኦኤሞች እና ኢሚግሬሽን ሰዎች ኢቨን ፕሪዝን መስሪያ ቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያሉት ሲደመር ሁለት ሺህ በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ ዚህ በአጋማዊ ያሉት አሁን የሚነሱት እነዚህን አንድ አንድ ዙር መለስ ብለን ነው። እነዚህም ከዛ ፌስ ቱ ፌስ ስሪ እያለን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስቴር የሚመለከታቸው አካላት ሊሰጡን ነው እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን። በህዳር ሰባት ሁለት ሺ አስራ አንድ አመተ ምህረት የኢትዮጵያ ውጭ ጉዳይ ሚኒስቴር ወርቅነህ ገበየሁ ከታንዛኒያ አቻቸው አውግስቲን ማሂጋ ጋር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማሂጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደሚሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ ሀገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ ሁለት እስር ቤቶች የእስር ጊዜያቸውን የጨረሱ ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምዝጋናው ይናገራሉ። ባጋማው ያሉት አሁን የሚነሱት ፕላስ ታንጋ የምትባል ከተማ ላይ ወጣ ብሎ ያለ እስር ቤት ላይ ያሉት ሶስት መቶ የሚጠጉ አሉ። እስራቸውን የጨረሱ ልጆች፣ እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። የጨረሱ ናቸው፣ እንደዚሁ መመለስ የሚፈልጉ ናቸው። ባጋማ ያሉት ምንድን ነው እንግዲህ የረሀብ አድማ አረጉ። ሁሉም ለአንድ ሳምንት አልበሉም ነበር እና እሱን ነው ያው ኢሚግሬሽን ፐርሶኖች እዚህም ተጨንቀው ደውለውልን ሂዱ እባካችሁ እያቸው ሲሉን ሄደን አየናቸው። በጊዜው ያው እንዳልኩ ረሀብ አድማ ነው ከፍተኛ ነው። ኦልሞስት በየ በሶስት በአምስት ክፍል ውስጥ ተኝተው ነበር። ሁሉም ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ። በቃ እንሞታለን ወደ ሀገራችን ካልተመለስን እንሰራለን ብንሞት ይሻላል ብለው ነው ኦልሞስት ደካክመውን ያገኘናቸው። አጋጣሚ ስንሄድ እና ስናወራቸው ደስ አላቸው። እስራቸውን ባይዘው ጨርሰዋል። እንግዲህ ያው የተከሰሱበት በህገ ወጥ መንገድ ገባቸው ሀገር ላይ በሚል የታሰሩት ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ አመት በላይ ነው የቆዩት። የሚገርም የሚመልሳቸው አቶና በሱ ነው ብቻ መንስያቸው። ለምን አንመለስም ቶሎ ነው ወደ ሀገራችን? ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለአመት በእስር እንዲቆዩ ለምን ሆነ ተብሎ ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ ሀገራቸው የሚመልሳቸው የዓለም አቀፉ ፍልሰተኞች ድርጅት አይኦኤም በምልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያደረግም ወይ ተብሎ ተጠይቀው ቀጣዩ መልሰዋል። ባለኝ መረጃ ኢቭን ሊሴ ፓሴን በነፃ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው። እንግዲህ ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው ብታይ። ፕላስ ደግሞ እዛም አሁን ይኤም እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው። ሀገር ቤት ሲሄዱ ዝም ብሎ አድረሷቸው አይመለስም፣ ያቋቁማቸዋል ሀገር ቤት እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም። እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨሬ ማድረግ ያ በጀት እንደዚህ እንደዚህ ያለ አይመስለኝም እስካሁን ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው። ከሁለት መቶ በላይ የሚሆኑና በአገሞዮ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አሌ ሙታንዳ ከወራት በፊት ሁለት መቶ በላይ ኢትዮጵያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳር ሰላም ያለው ኢትዮጵያ ኤምባሲ እንዲሁም አይኦኤምና የታንዛኒያ መንግስት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምጽ ገለሙዳዊት ከናይሮቢ

I'm Hell, እንግዲህ አድማጮች፣ የዛሬው የጋቢና ቪዮ ጉዛችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮወይም በመጠቀም አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ሙክቤል ያቤሮ በቴክኒኩ አብሮን ነበረ። ሙዚቃውንም የመረጠልን እሱ ነው። መልካም ምሽት፣ ደህና እደሩ። በነገው ጉዞ እንገናኝ። and to we hal me zinow bhagare lazenach you nagdar she